The Voice of America. ለሰብአዊ መብቶች ተሟጋቾችና ታጋዮች በየዓመቱ የሚሰጥ ሽልማት በፕሮፌሰር መስፍን ወልደማርያም ስም እንደሚያዘጋጅ የኢትዮጵያ ሰብአዊ መብቶች ጉባኤ አስታወቀ። በአዲስ አበባ ዩኒቨርሲቲ አንድ ማዕከል በስማቸው እንዲሰየም፣ አዲስ አበባ ውስጥም በስማቸው አደባባይ እንዲሰየም ተጠይቋል። መለስካቸው አመሀ ዘገባውን ይዟል። ዛሬ ከጠዋቱ ሁለት ሰዓት ጀምሮ በአዲስ አበባ ዩኒቨርሲቲ ስድስት ኪሎ በዋናው ግቢ የሚገኘው ልደት አዳራሽ እስከ ዛሬ አስተናግዶት የማያውቅ አዲስ ትዕይንት ሲከናወንበት አርፍዷል። መስከረም አስራ ዘጠኝ ቀን ሁለት ሺ አስራ ሶስት ዓመተ ምህረት ያረፉት ዝነኛው ምሁርና የሰብአዊ መብቶች ተሟጋች የፕሮፌሰር መስፍን ወልደ ማርያም የመጨረሻ ስንብት መርሃ ግብር በዚህ ሰፊ አዳራሽ መካሄዱ ለዩኒቨርሲቲ ኩራትም ክብርም መሆኑም የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ጣሰው ወልደሃና ገልጸው ካከናወናቸው ጥቂቶቹ ያቸውን ስራዎች አስታውሰዋል። ፕሮፌሰር መስፍን ወልደማርያም ከወጣትነት እድሜያቸው ጀምሮ ለበርካታ ዓመታት በማስተማር እና በምርምር ስራ ለአዲስ አበባ ዩኒቨርሲቲ ከፍተኛ አገልግሎት የሰጡ ታላቅ ስብዕና የተላበሱ ምሁር ነበሩ። አዲስ አበባ ዩኒቨርሲቲ ከሚኮራባቸው ቀዳሚ ምሁራን መካከል አንዱና ምን ጊዜም ከምናስታውሳቸው ታላቅ ኢትዮጵያዊ ተመራማሪ አስተማሪና ባለሙያ ነበሩ። በዓለም ዙሪያ የሚገኙ እርሳቸው ያስተማሯቸው በርካታ ተማሪዎችና ያፈሯቸው ባለሙያዎች ሁልጊዜ እንዲታወሱ የሚያደርጓቸው ለኢትዮጵያ ያበረከቷቸው የሰሯቸው ሕያው ውጤቶች ናቸው። ፕሮፌሰር መስፍን ወልደ ማርያም ለአዲስ አበባ ዩኒቨርሲቲ ካበረከቷቸው ከፍተኛ ሥራዎች ውስጥ የጻፏቸው በተለይ ለኢትዮጵያ መልክዓ ምድራዊ ማኅበራዊና ኢኮኖሚያዊ ይዘት ያላቸው መጽሐፎች፣ አርቲክሎች የሚጠቀሱ ሲሆን ማስተማሪያና በማጣቀሻ መጽሐፍትነት አገልግሎት ሲሰጡ የቆዩ ናቸው። ለምሳሌ ኢንትሮዳክተሪ ጂኦግራፊ ኦፍ ኢትዮጵያ እና ዘ አትላስ ኦፍ ኢትዮጵያ የሚል የጻፏቸው መጽሐፍት በማስተማሪያነት መጽሐፍት ለረጅም ዓመታት ሲያገለግሉ የቆዩ የሥራቸው ውጤት ሲሆን ብዙዎቹ እነዚህ ለጂኦግራፊ ኮርሶች የወሰዱ ተማሪዎች በምንም ቢሆን አይረሷቸው። ፕሮፌሰር መስፍን ከመደበኛው የማስተማሩ ዓለም ከወጡ በኋላ ሙሉ ትኩረታቸውን የሰጡት በኢትዮጵያ የሚታየውን የኢፍትሐዊነትና የሰብአዊ መብቶችን ጥሰት በመታገል ነበረም። ለዚህ ዋና መሳሪያ አድርገው ለአመታት ያነጹት የኢትዮጵያ ሰብአዊ መብቶች ጉባኤ መሆኑም በንግግራቸው ያስታወሱት በአሁኑ ጊዜ የድርጅቱ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አማሀ መኮንን ነበሩ። አቶ አማሀ በዚህ የሽኝት መርሃ ግብር ባደረጉት ንግግር ለአባላትና ለሌሎች ኢትዮጵያውያን ካደረጉት ጥሪ በተጨማሪ ለመስራቹ አባት መታሰቢያነት ይሆን ዘንድ የስራ አስፈጻሚ የወሰነውን ይፋ አድርገዋል። የሰመጉ ቦርድ አባላት ህልፈታቸውን በሰማበት ቅስበት በመሰብሰብ አባታችን ሁሌም የሚታወሱበት ነገር ላይ በመምከር ውሳኔ አሳልፏል። በውሳኔውም አንደኛ፣ በየዓመቱ የሚዘጋጅ ፕሮፌሰር መስፍን ሽልማት አዋርድ ለሰብአዊ ታጋዮች የሚበረከት ሽልማት እንዲዘጋጅ ወስኗል። ሁለተኛ፣ ኢሰመጉ ያለውን የኢትዮጵያ ሰብአዊ መብቶች ጉባኤ ያለውን ዋና ቤተ መጻሕፍት በእርሳቸው ስም ለመሰየም ወስኗል። ከኢሰመጉ መስራች አባላት መካከል አንዱ አቶ ወረ መንግስት ለምሴ በበኩላቸው ያደረጉት ንግግር ፕሮፌሰር መስፍን ለሀገር ካበረከቱት ከፍተኛ አገልግሎት አኳያ ይሄ ነው የሚባል እውቅና እንዳልተሰጣቸው በማስታወስ እምር ወይንም ምልክት ለሆነበት ለዩኒቨርሲቲውና ለመንግስት ጥያቄዎች አቅርበዋል። ለአዲስ አበባ ዩኒቨርሲቲ አይከን ለሆኑ ሰው በተለይ ለጂኦግራፊ ዲፓርትመንት አባት ለሆኑ ሰው ይሄ እሳቸውን የሚገልጽ እንዲሁ ዛሬ ብቻ ተሰብስበን ተነጋግረን እንዲህ ነበሩ ብለን ማለፍ ስለማይገባ፣ አንድ በእሳቸው ስር አንድ ማዕከል እንዲሰየም እንጠይቃለን። ሁለተኛ ፕሮፌሰር መስፍን ወልደ ማርያም ተወልደውም ያደጉት የተማሩትም ያስተማሩትም አዲስ አበባ ነው። በዚህም ማግባብ በተወለዱበት ባደጉበት ባስተማሩበት ከተማ በስማቸው አደባባይ እንዲሰየምላቸው እንጠይቃለን። ሶስተኛ ፕሮፌሰር መስፍን ወልደ ማርያም አሁን እንደተነገረው ብዙ መጻሕፍትን ያበረከቱ እንቁ ኢትዮጵያዊ ናቸው። የታተሙም ያልታተሙም ስራዎች አሏቸው። ስለዚህ የእሳቸው ምኞት ሁሌም ትውልዱ ኢትዮጵያዊ እንዲሆን፣ ኢትዮጵያን እንዲያውቅ፣ ያንን ደግሞ ለሚቀጥለው እንዲያስተላልፍ ነው። በዚህም አግባብ የሳቸው ስራዎች ሀያው ስለሆኑ ይህንን የምናሳርፍበት አንድ ማዕከል እንዲቋቋም መንግሥትንም ተቋሞችም በዚህ አግባብ እገዛ እንድታደረጉ እንጠይቃለን። ሁለተኛ ነገር ፕሮፌሰር መስፍን ወልደ ማርያም ብዙዎቹ የሚኖርባትን ቤት ያውቃሉ። ይመስለኛል ይጸጸታሉ። እዚች እንደው ጎጆ ቤት እኒህን የመሰሉ እንቁ ምሁር ተቀምጠው በሚል የብዙ ሰው ጸጸት አለ። ፕሮፌሰር መስፍን ወልደ ማርያም ያችን ቤት ከአዲስ አበባ ዩኒቨርሲቲ ከተለዩበት ጊዜ ጀምሮ መኖሪያ፣ ቢሮ፣ ለእኔ የስብሰባ አዳራሽ፣ ብዙዎችን የቀረጹበት፣ ብዙዎችን ያስተማሩበት፣ ለብዙ ወጣቶች አርያ እንዲሆኑ ተተኪ ያፈሩበት ቤት ስለሆነ ለእኔ ጎጆ አይደለም አዳራሽ ነው። ለምን የአዳያች ቤት የሰራቸው ህያው ምስክር ነው። ወጣቶች እራሳችሁ በዚሁ አግባብ ምስክርነቱን የምታረጋግጡት ነው። ስለዚህ እዚያ ቤት ውስጥ ብዙ የታተሙም ያልታተሙም ስራዎች ስላሉ ከማዕከሉ ጋር ይቺ የሚኖሩባት ቤት በመታሰቢያነት መንግስት እንድትቀመጥ እንዲፈቅድ በዚህ አጋጣሚ አደራ ለማለት እፈልጋለሁ። አመሰግናለሁ። በዚህ የሽኝት መርሃ ግብር ንግግር እንዲያደርጉ ዕድል ከተሰጣቸው መካከል የቅርብ ወዳጃቸው ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ እንዳሉት ከሆነ የዛሬው ተሸኚ ፕሮፌሰር መስፍን ወልደማርያም ሀገሪቱ ከፈራቻቸው ብዙ ምሁራን አንዱ ናቸው። ይሁንና እንዲህ ባለ ክብር የተሰኙ ምሁር እሳቸው ብቻ መሆናቸውን አስታውሰው፣ እንደ ምሁርም እሳቸውን ከሌሎች ምን እንደሚለያቸው አስረድተዋል። ዳሽ መስፍን ከሀገሩ ከኢትዮጵያ ከሀገሩ ከኢትዮጵያ ጋር በጣም የተወሳሰበ ግንኙነት ነበረው። ሀገሩን ክፉኛ ይወዳል፣ ግን የዛን ያክል ደግሞ በሀገሩ ላይ የሚያውቅት ያለሽ ድህነት፣ ፍትህ ማጣት፣ የዜጎች ነፃነት ማጣትና በፍርሃት ቆፈን ተይዞ መኖር ሁሌም ያሟል። እንዲህ አይነት በሀገር ፍቅር በአንድ በኩልና በሀገር ዘርፈ ብዙ ውድቀት በሌላ በኩል ምክንያት ነፍሳቸው የምትዋዥቅባቸው ብዙ ኢትዮጵያውያን እንዳሉ እናውቃለን። ብዙዎቹ ነኝኔ የውስጥ ግጭቶች በየቤታቸው ወይም ከጥቂት ጓደኞቻቸው ጋር ይነጋገሩበት እንደሆነ እንጂ በግላጭና በአደባባይ ከማኅበረሰቡ ጋር ለመነጋገር ይፈራል። ይህንን ሁኔታ ለመቀየር ምንም ነገር ሳያደርጉ ጥሩ ኑሮ ኑረው ይሞታሉ። እዚህ ላይ ንጋሽ በግልጽ ከሌሎች እንደሱ ምሁራን ከሚባሉት የሚለየው ለሱ ሀገርን የሚያከትል ጉዳይ የሚመለከት ነገር በሀገርና በህዝብ ሀብት የተማሩ ምሁራን ዝም ብሎ በየጓዳውና በየማህበሩ ለመብላት ሲገናኙ የሚያወሩትና የሚያሙት ነገር ሳይሆን የተበላሸውን ለማስተካከል በግላጭ ከሚመለከተው አካል ጋር የንጉስ ሥልጣንን ከያዙ አካል ጭምር በአደባባይ የመናገር የሞራል ድፍረቱ ሊኖራቸው ይገባል የሚል ጽኑ እምነት ስለነበረው ይህን እምነቱን ደግሞ በተግባር ለማሳየት መቻሉ ነው እሱን በተለየ ሁኔታ እንድናየውና እንድናከብረው የሚያደርግ ነው። ጋሽ መስፍን በዘመኑ የነበሩት የትምህርት ኩዮች ብቻ ሳይሆን ከእሱ ምግቤ በብዛት በረጃን ስል ቀጣይ ትውልዶች ይህንን የሞራል ዕዳ እንዲሸከሙ ስለሚያስገድዳቸው ነው። በተለይ በእድሜ የሚጠጉትና እነሱ በተለያየ የቁሳዊ ሕይወት ግፊት ምክንያት የአገሪቱን መከራ ከዳር ቆሞ ለሚያዩት ሁሉም የእሱ ግልጽነትና ድፍረት የሚጎረብጣቸው የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎና ሚኒስትሮች እንዲሁም ወዳጅ ዘመዶች በተገኙበት የፕሮፌሰር መስፍን ወልደማርያም አስከሬን በቅድስት ስላሴ ካቴድራል አርፏል። የእሳቸው ፍላጎት ምን እንደነበረ በካል የታወቀው ግን በቅርብ ወዳጃቸው በፕሮፌሰር ብርሃኑ ነጋ ንግግር ነበረ። ስሞት አታልቅሱ፣ ስሞት አትቅበሩኝ፣ ይልቁንስ አስከሬኔን አቃጥላችሁ አመዴን አዋሽ ላይ በትኑት ብልሃል። በሕይወቴ ያልገዛሁትን መሬት ለሞቴ እንዲኖረኝ አልፈልግም ብልሃል። ይህ ፍላጎትህ በሞትህ መሳታቱን አላውቅም። በሕይወትህ ግን የምትፈልገውንና የምታምንበትን ኖርሃል። ይህን ስንታችን ደረታችንን ነፍተን እንሏለን። መልካም ረፍቃሽ መስፍን፣ አንረሳሃል።